ጤና ይስጥልን አድማጮቻችን፣ እንደምን ሰንብታችኋል? ይህ የዋዜማ ሬዲዮ ምዕራፍ አንድ ፕሮግራማችን ነው። ምናልባት ለብዙዎቻችን ይህ የማይታሰብ ቢሆንም እስቲ ለአንድ አፍታ በአእምሮአችን አንድ የ15 ዓመት ለግላጋ ወጣት እናስብ። ይህም ለግላጋ ወጣት ደብተር አንግቦ ትምህርት ቤት ከመሄድ ይልቅ ጠመንጃ ይዞ ዱር ያደረና ነፃነቴን አላስነካም ብሎ ያመፀ ኃይለኛ ወጣት እንደሆነ እናስብ። የአእምሮ ወሰናችን እምቢ ብሎ ቢያስቸግረንም አሁንም ይህ ወጣት ተራ አመፀኛና ወንጀለኛ ሳይሆን አንድን ትልቅ የአውሮፓ ጦር የተጋፈጠና የተዋጋ የላቀ ሥነ ምግባር የነበረው፣ አብረውትም በነበሩት ሁሉ ዘንድ ተወዳጅነትን ያተረፈ ጀግና እንደሆነ እናስብ። ይህም አልበቃ ብሎት ይሄው ለግላጋ ወጣት 3500 ለሚሆኑ እሱን መሰል እምቢ ለነፃነት የባዮች መሪና የጦር አዛዣቸው ነበር ብለን እናስብ። በእርግጥም ይህ በጣም አስገራሚ ታሪክ ነው። ምናልባትም በኢትዮጵያ ብቻ ሳይሆን በዓለም ደረጃ ተወዳዳሪ የማይገኝለት ታሪክ ነው። በዚህም ላይ በገጠማቸው ጦርነቶች ሁሉ ድል በማድረጉ ምክንያት ስሙ እየተወደሰ ከፍ ካለ ማዕረግ አውሎታል። ገና በሀያ ዓመት ዕድሜው የመደበኛ ሻለቅነትን አግኝቶ በመኮንነት ማዕረግ እያደገ በአጭር ጊዜ ውስጥ እስከ ሌተና ጀኔራል መድረስ ደረሰ። ይህ ልብ ወለድ አይደለም እውነተኛ ታሪክ ነው እንጂ። ባለታሪኩም የዮብዶ ጃገማኬሎ ናቸው። እኚህ ሰው ታሪካቸውን ለመጻፍ ጥረት ሲያደርጉ ማስታወሻ ሲከትቡ ከርመው ማህበረሰባዊ ጥናት መሰል ወይም ኢትኖግራፊክ ጽሁፎቹ ስመጥር ለሆነው ለፍቅረ ማርቆስ ደስታ አሳልፈው ሰጡት። ፍቅረ ማርቆስም በተለመደው ግሩም የሥነ ጽሁፍ ችሎታው አማካኝነት የእኚህን አስገራሚ የጦር ጀግና ታሪክ ለማንበብ የቀለለ አድርጎ አቀናብሮ ጻፈው። መጽሐፉንም ጃገማ ኬሎ የበጋው መብረቅ አለው። ሻማ ቡክስ አሳታሚ ድርጅትም አሳትሞ ለአንባቢያን አደረሰው። ሁሉም በዚህ መጽሐፍ ህትመት ላይ የተሳተፉ ሰዎች ይህንንም ታሪክ አፈ ታሪክ ብቻ ሆኖ በአክኖ እንዳይቀር ላደረጉት አስተዋጽኦ ከፍ ያለ ምስጋና ይገባቸዋል። ይህ ባይሆን ኖሮ ይህም ታሪክ እንደነ በላይ ዘለቀና እንደነ አብዲሳ አጋ ታሪክ አሉ በሚል ተረት መሰላፈ ታሪክነት ጠፍቶ መቅረቱ ነበር። በ2001 ዓ.ም የታተመው ይህ መጽሐፍ 304 ገጾችና 21 ምዕራፎች እንዲይዝ ሆኖ ተቀናብሮ ቀርቧል። በየምዕራፉም ከባለታሪኩ የቤተሰብ ቅድመ ታሪክ ጀምሮ እስከ ቅርቡ የጣሊያን ወረራ ዘመን እና በባለታሪኩ ታሪኩ በጀነራል ጃገማ ኬሎ ህይወት ዙሪያ የተፈጸሙትን ክስተቶች ይተርካል። የጀነራል ጃገማ ቅድመያት ከነበሩት ከጀግናው የሚጫባል አባት ከጎዳና ነሞ አንስቶ የእርሳቸውን ስም እናዝና ዳግመኛ እስካስጠራው ሌላው ጀግና ጃገማ ድረስ የአራት ትውልድ ታሪክ ይዟል። ጎዳና ነሞ የሜጫን ግዛት ለማስፋፋት ባደረጉት ጦርነቶች ትልቅ ጀብዱ በመስራት የሜጫ ሁሉ ኩራት በመሆን ከሞቱ በኋላ ከገደሉት አንድ ሰው ጋር ተደምሮ አንድ ሺህ ሰው መግደላቸው የሚወራላቸው ዝነኛ ሰው ነበሩ። የእርሳቸው ልጆች እና የልጅ ልጆችም እነ ገሮና እነኬሎ ባለጠጋና ስምጥር የኦሮሞ ባለ አባቶች ነበሩ። በዚህ ታላቅ ወኔ ውስጥ ያደገውንና ገና በአስራ ሦስት ዓመቱ አውሬ ለማደን እንደ ቅድመ አያቱ ስመጥር ለመሆን ሲከጅል የነበረውን ኩሩ ሰው ማንነቱን ያላወቀ አንድ የጣሊያን ሹምባሽ ደፈረ ክብረ ነክ በሆነ ሁኔታ እየገረፈ ውሃ ሲያስቀዳው ውስጡ የነበረው አልደፈር ባይነቱ ድንገት ገነፈለ ሹምባሹን ከአንድ ባልደረባው ጋር በመግደር ወደ ጫካ የገባው ጃገማ ከዚያን ዕለት አንስቶ ጣሊያንንና ባንዳዎቹን እያስጨነቀ አምስቱን ዓመት የወረራ ዘመን በታላቅ ጀብዱ አሳለፈ ከነጻነትን መልስ በመደበኛ ሰራዊት ውስጥ በመግባት እስከ ሌተና ጀነራልነት ማድረግ ደረሰ። በውትድርና የአገልግሎት ዘመኑም ከጣሊያን ጦርነት መልስ በአገር ውስጥ ተከስተው በነበሩት ውከቶች ሁሉ ሲቻል ሰላማዊ ሳይሆን ወታደራዊ መፍትሄ በመስጠት ታዋቂ ሆኑ። ተጠቃሽ ከሆኑት ነገሮች መካከል የባሌና የጎጃም ገበሬዎች አመፅ፣ የትግራዩ የቀዳማ የወያኔ አመጽና የመንግስቱና የግርማሜ ነዋ የመፈንቅለ መንግስት ሙከራ ይገኙባቸዋል። እነኚህ ሁሉ ዓመጾች ሲቻል በሰላም ሳይቻል ደግሞ በኃይል በማስወገድ የቀዳማዊ ኃይለ ሥላሴ አለኝታ ሆነው ዘልቀዋል። በእርግጥ እነኚህ ታሪኮቻቸው ከአንዳንዶች ክብርን ቢያሰጧቸውም በአደርባኝነት የሚነቅፏቸው እንደሚኖሩ ግልጽ ይመስላል። ያለ ደም መፋሰስ እንዲከስሙ የተደረጉት የፍትህ ጥያቄዎች እንዳሉ እንኳን ሆነው በአሳዛኝ ሁኔታ ደሚያፋሰሰውን የታሳሱን ግርግር ያጠፉበትን መንገድ ደጋ አላደረጉም ብሎ የሚነቅፋቸው ስላለመኖሩ እርግጠኞች መሆን አንችልም። የመፈንቅለ መንግስቱን ሙከራ ተስፋ ፈንጣቂ አድርገው የሚመለከቱ ብዙ ሰዎች የጃገማኔ የማክሸፍ ተልዕኮ እንደ አድርባይነት ቢቆጥሩት የሚያስደንቅ አይመስልም። የመጽሐፉን አጻጻፍ ዘይቤን በተመለከተ ሊነሱ የሚችሉ ጥያቄዎች አሉ። ፍቅረ ማርቆስ ከባለ ታሪኩ ካገኘው መረጃ በተጨማሪ የራሱ የሆኑ ነገሮችንም በመጽሐፉ እንዳካተተ የሚያሳዩ ብዙ የመጽሐፉ ክፍሎች አሉ። ምክንያቱም እንኳን ፍቅረ ማርቆስ ይቅርና ራሳቸው ባለታሪኩ ሊያውቋቸው የማይችሉ ብዙ ዝርዝር ጉዳዮችን ጽፏል። እንደ ምሳሌ ያህልም የራስ ጎበና እና የሜጫው ባላባት ገሮ ያደረጓቸው ውይይቶች እና ድርድሮች በተመለከተ በጻፈው ክፍል ውስጥ በአብዛኛው ከጸሐፊው ምናብ የወጡ እንጂ እውነተኛ ታሪኮች ሊሆኑ እንደማይችሉ ግልጽ ነው። በተመሳሳይ ሁኔታም በምስጢር ተይዞ ሲታቀድ የነበረውን የታህሳሱን የመፈንቅለ መንግስት ሙከራ ውይይቶች ጃገማም የሚያውቋቸው አይመስልም። ጸሐፊው ግን እነኚህን ታሪኮች ለማንበብ እንዲቀል በማሰብ ይመስላል የራሱን ምናብ እየጨመረ ሲያለዝባቸው እንታዘባለን። በቅንብሩም ላይ ከአንድ እውነተኛ ታሪክ ዘገባ የሚጠበቁ አስፈላጊ ነገሮችን አላካተተም። የመረጃውን ምንጮች ሊነግረን አልተጨነቀም። በመጽሐፉ መጨረሻ ካካተታቸው የፎቶግራፍ ስብስቦች ባሻገርም አስፈላጊ የሆኑ የደብዳቤ ልውውጦች፣ ውሎችና ምስክሮች የሉበትም። ይህም መጽሐፉን በቀላሉ እንዲነበብ ከማስቻሉ በቀር አንድን የታሪክ መረጃ የሆነ መጽሐፍ ዋጋ ሊያሰጡት ይችሉ የነበሩ ነገሮች እንደጎደሉ እንዲሰማን ያደርጋል ማንኛውም በታሪኩ ላይ ትኩረት ያለው ሰው በአእምሮ የሚመላለሱበትን ከየት አመጣው ወይም ምን ማስረኛ አግኝቶ ይሆን የሚሉትን ጥያቄዎች አይመልሳቸውም። ለእነዚህ ጥያቄዎች ጠቅላላ መረጃ እንኳን የሚሰጥ መግቢያም አልጻፍም። እነኚህ ነገሮች ቢካተቱ ኖሮ የፍቅረ ማርቆስ ስራ በጣም የተዋጣለት ሊያደርጉት ይችሉ ነበር። እንዲህም ሙሉ ሆነው መጽሐፉ መነበብ ያለበት ስራ ነው። እስካሁን ይህን መጽሐፍ ያላነበቡ አድማጮቻችን ፈልገው ሊያነቡት የሚገባ መጽሐፍ መሆኑን ሳንናገር አናልፍም። እኛም ከዚሁ መጽሐፍ ውስጥ በጥቂቱ ለአድማጮቻችን እናንብብ። ከተራራው አናት ላይ ካለች ችምችም ያለች ዛፍ ስር የኦሮሞ ባላባቱ ገሮ እንደ ልማዳቸው ጋደም ብለዋል። ዙሪያቸውን የራባዶሪ ሉባ ዮባ ዮባ ወዳ ዮባ ሃዮ ዮባ ገዳሞ ሞጂ የገዳር ከንባል እና ልጆቻቸው ተሰብስበው ያወጋሉ። ትንሽ ራቅ ብሎ ካለው ቁጥቋጦ አጠገብ ደግሞ በገዳ የዘመን አቆጣጠር አራተኛ የገዳ እርከን ውስጥ ያሉ የፎሌ ወጣቶች የኦዳ ወይም ዋርካ አርማ የሆነውን ቦኩን ለአባ ቦኩ አስረክበው በቅርቡ ኦዳ የሆኑት ጃራ ስለ ገዳ ስርዓት ያስተምራሉ። በስምንት ሺህ ዓመት ዓለም አካባቢ የኮሽ ልጆች ሴታና ኦራ ተጣልተው ታላቁ ሴታ ታናሹን ኦራን ገደለ። እህታቸው አቴቴ የወንድሟን አስከሬን በሌሊት ተነስታ አባይ ወንዝ ዳር ቀብራ አምላኳ ሰላም እንዲያወርድ ተማጽና የመታሰቢያ ዋርካ ተከለች። የኩሽ አምላክም ዝናብ አዝንቦ ዋርካውን አሳደገው። በዚህም ሰላም ሰፈነ። ከአርባ ዓመት በኋላ የአቴቴ ልጆች የነበሩት ቦረናና ባሬንቱ እንደገና ተጣሉ። ታላቁ ቦረና ታናሽ ወንድሙን ባሬንቱን ገደለው። እናታቸው አቴቴ አምረራ አዘነች። የልጇን አስከሬንም በሌሊት ቀብራ ዋቃ ዘላቂ ሰላም እንዲያወርድላት አምላኳን ተማጸነች። ዋቅም ልመኗን ሰማ። ኦዳን እንድትተክል ማዘዛት፣ ልጆቿም የሚዳኙበት አዲስ ስርዓት ነገራት። ያንንም የሰላም ትንሣኤ ሕይወት ገዳ ስርዓት አለው። ጥንታዊና መሠረታዊ እምነቱ ደግሞ ዋቄፈና ተባለ። እሬቻ ይህ ስርዓት የሚከበርበት በዓል ሆነ። የአፍሪካውያን እናት አቴቴ የአምላኳን ትእዛዝና በረከት ተቀብላ በወንዙ ዳር ለዳር ኦዳ ተከለች። ወዲያው ዝናብ ዘነበ። ኦዳዎቹ አደጉ። ዘላቂ እርቀ ሰላምን በልጆቿና በልጆቿ ሕይወት ላይ ወረደ። ያ የቅድስቷ የሮሞ እናት አድባር የሰላምና የእርቅ ቀን እሬቻ ተብሎ ይከበራል። ገዳ ሥርዓት በየስምንት ዓመቱ በቅደም ተከተል ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊና መንፈሳዊ ኃላፊነቶች የሚሸከም የእድሜ መደብ ያለው የባህላዊ አስተዳደር ሥርዓት ነው። እያንዳንዱ የገዳ መደብ ለስምንት ዓመታት በስልጣን ላይ ይቆያል። የስልጣን ሽግግሩም ፍጹም ሰላማዊና በክብረ በዓል የታጀበ ነው። ገዳ የኦሮሞ ሕዝብ የኩራት ውርስ፣ የሥነ ምግባር ዋልታና ማገር፣ የእውነት የእኩልነት የፍቅር ምንጭ ከዋቅ የተሰጠ ገጸ በረከት ሆኖ የኦሮሞ ብሔር መተዳደሪያ በመሆን እያገለገለ ነው። ጃገማ በልጅነት ዘመኑ ስለ ቀድማያቱ ስለ ጎዳና ነሞ ዝና ብዙ ነገር ሰምቷል። ጎዳና ነሞ ግዛቱን ዳኒሳ ላይ አድርጎ በምዕራብ እስከ አምቦ፣ በምስራቅ እስከ አዲስ ዓለም፣ በሰሜን እስከ ግንደበረት፣ በደቡብ እስከ ሶዶ ያለውን በባል አባትነት እንዴት ለማስከበር እንደቻለ መጀመሪያ ላይ 350 ሰው እንደገደለ ህዝቡ ተሰብስቦ ሰው ጨረስ፣ ጦርህን ወርውርልን እንዴት እንዳለው ጎዳናም ድግስ ደግሶ ህዝቡን ሰብስቦ ከተመረቀ በኋላ ጦሩን ከአጥር ውጭ እንደወረወረ፣ የወረወረው ጦር ግን አገር ያስቸገረውና ከብት ለመዝረፍ የመጣውን ጀላንሴና የሚባለውን ሌባ ወቅቶ እንደገደለ፣ ጎዳናም በህዝቡ እንደገና ተመርቆ ጦሩን እንዳነሳና ሌላ 649 ሰው እንደገደለ፣ በመጨረሻም እረኛ ሹል ዘንግ ጎርጉሮ ቅድማያቱን ጀግናውን ጎዳናን እንደገደለና አንድ የጠላቱ ወገድ አጽሙን ሲቀጠቅጥ አንድ አጥንት ተፈናጥራ ዓይኑን አጥፍታ ስለገደለችው የጎዳና ግዳይ ከሞቱ በኋላ ሺ እንደሞላ ሕፃኑ ጃገማ ቢያንስ ለአንድ ሺህ ጊዜ ሰምቷል። ስለዚህ የሕፃኑ ጃገማ ህልም ሁሌም እንደ ቀድመያቱ ጎዳና ነሞ ጀግና ሆኖ ብዙ ሰው መግደል ሆነ። በአንድ ወቅት አንድ ጋዜጠኛ ጃገማን የልጅነትህ ዘመን ህልም ስለምን እንደ ቅድመ አያተ ሰው መግደል ሆነ አለው። ጃገማም ከልቡ ስቆ፣ አየህ፣ በዚያን ጊዜ ከሽማግሌዎችና ከሞግዚቴ የምሰማው የቅድመ አያቴን ታሪክና የጦርነቱን ውሎ ብቻ ነው። ሌላው ቀርቶ ለህይወቴ ስለተሰጋ ከረኞችም ጋር አልገናኝም። ቀበሮ ጉድጓድ ውስጥ ሆኖ አሳ ነበር ይታይሃል አይታየም። ስለዚህ እንዳሁኖቹ ልጆች ሐኪም፣ ፓይለት ለመሆን ላስብ አልችልም። ምክንያቱም ደግሞ ይሄ በእኔ ዘመን አልነበረም። እንደ ማንኛውም ልጅ ህልሜና ምኞቴ ከምሰማው ከማይወጣ አይደለም። ደግመህ ለምን ካልክ ደግሞ ወፍ እንዳገሯ ትጮኻለህ። እችላለሁ አለው። የዕለቷ ጀንበር ጠልቃለች። አካባቢው በጨለማ ተውጧል። ውጭ ማደር የለመደው አርበኛ ግን ሰማዩ ላይ ሆጨጭ ብሎ የሚብለጨለጩትን ከዋክብት እንደ ልቡ ያያል። በቅዱ መሠረት እነ ጃገማ ቀስ ብለው እየተሳቡ አጥር ስር ተጠጉ። አድምቄና መሸሻ እየመሩ ዘብ ወደ ቆሞ ፈረንጅ አጠገብ ሲደርሱ እነ ጃገማ በሶምሶማ ተጠጓቸው። ዘቡ ሁለት ጊዜ ማነህ አለ በራሱ ቋንቋ። ማንነታቸውን ያላወቃቸው ሰዎች ዱካ እየቀረበ እየቀረበ ሄዶ አጠገቡ መድረሱን በኮቴያቸው ሲያውቅ እየተርበደበደ መትረየሱን ስቶ ሲፈረጥጥ የምትንፈራገጥ ነፍሱን ሳያተርፍ ወርቅነ መሸሻ ከኋላው የመጀመሪያውን ጥይት ተኩሶ መቶ ጣሉ። ተኩሱ ሲከፈት የበጋው መብረቆች በየተመደቡበት ኃላፊነታቸውን ለመወጣት ይራወጡ ጀመር። እነ ጃገማ በቀጥታ መብራት አብርተው ራት ወደሚበሉት ጣሊያኖች ሄደው በተኩስ አጣድፈው ገደሏቸው። በምግብ አዳራሽ ውስጥ ወደ መጋዘኑ ሲሮጡ ከነበሩ ሀያ የጣሊያ ባለስልጣኖች መትረፍ የቻሉት ሶስት ወይም አራት ነበሩ። እነዚህም ወደ ፎቅ ወጥተው ቦምብ ቢወረውሩም ጃገማና ዘውዴ እንደ ጉሬዛ ተንጫ ያለው ወጥተው አፋቸውን አዘጓቸው። እነዚህን ከደመሰሱ በኋላ ጃጌ ጃገማ እና ጓደኞቹ ሐምሳ ጣሊያኖች አሉበት ወደተባለው ከመሄዳቸው በፊት በስህተት ጥሩምባ ተነፋ። የጥሩምባው ድምፅ የድል መግለጫ ነው ተብሎ የተነገረውና ግንቡ ስር ተኮልኩሎ ይጠባበቅ የነበረው ጀሌ የጥሩምባውን ድምፅ ሲሰማ ሆ ብሎ እየዘለለ ወደ መጋዘኑ ሲሮጥ፣ በዚህ አጋጣሚ ሐምሳ ጣሊያኖች መሳሪያቸውን ለመውሰድ ወደ መሳሪያ ግምጃ ቤቱ እየሮጡ ሲመጡ መሳሪያ ለመዝረፍ ከተጠጉት ጀሌዎች ጋር በመቀላቀላቸው አብዛኛዎቹ ጣሊያኖች የተገደሉት በዱላ ነው። በዚያ ድቅድቅ ጨለማ ፈረንጅና በሻው የሚለየው በቋንቋና በአለባበስ ብቻ ሆነ። ሁሉም ከፊት ለፊቱ የሚጋረጠውን የጠላት ጦር ኃይል እየበታተነ ግቡ ወደ ነበረው መጋዘን ተንደረደረ። በእቅዱ መሰረትም መጋዘኑ ተከፍቶ ዝርፊያ ተጀመረ። በግምት እስከ ሁለት ሰዓት ተኩል እንደቆዩ መውጣት እንዲጀመር ጃገማ ትዕዛዝ አስተላለፈ። በቅዱ መሰረት እግረ መንገዳቸውን ምሽጉ ውስጥ የሰፈሩትን አስራ አምስቱን አርበኞች በፈጸሙት ያላባራ ማደናገሪያ ተኩስ ምክንያት በከላው ያሉት አዛዦች ከምሽጋቸው እንዳይነቃነቁና ጥርስ የሌለው አንበሳ ሆነው እንዲቆዩ በማድረግ በወኔና በብልጠት የታገዙት አርበኞች ትልቁ ዳቦ ሊጥ አድርገው ድላቸውን ካለ ችግር አጣጣሙ። እስረኞችን ለማስፈታት በመሪነት የተመደበው መቶ አለቃ ኃይሉ በበኩሉ ከጃገማ በተሰጠው መመሪያ መሰረት ሰኩሱ እንደተከፈተ የጣላውያን አዛዦች ገድሎ መሳሪያቸውን ካስገፈፈ በኋላ በተለያየ ሰበብ በወራሪዎቹ የጣሊያን አዛዦች ወደ ስር የተወረወሩትን ሰማንያ እስረኞች ያሉበትን በር አስከፈተው። ወደ እስረኞቹ በመቅረብም መቶ አለቃ ኃይሉ በጃገማ ኬሎ የሚመራው የአርበኞች ጦር የኢጣሊያን የጥበቃ አከርካሪ አነካክቶ የመሳሪያ ክምችቱን መጋዘን ሰባብሮ የዘመናዊ ትጥቅ ባለቤት ሆኗል። በዚህች ወስታችን ወቅትም እናንተ የጠላት ግፍ ገፈት አቀማሾች ሆናችሁ ሁሉ አርበኞችን ተቀላቅላችሁ የተዘረፈውን መሳሪያ እንዳቅማችሁ በመሸከም ለእናት ሀገራችን በጋራ እንድንዋደግ ጥሪ ተደርጎላችኋል አላቸው። እስረኞቹ ሰሚ እስኪጠፋ ድረስ ተንጫጩ። በዚህ መሃል መቶ አለቃ ኃይሉ አርበኞች በአዲስ ዓለም ለመውጣት እንዲንቀሳቀሱ ትእዛዝ መሰጠቱና እሱም በፍጥነት እስር ቤቱን ለቆ እንዲንቀሳቀስ መታዘዙን ተነገረው። በሰኔ ወር 1933 ዓ.ም ንጉሰ ንጉሠ ነገሥቱ ወደ ጊንጪ አመሩ። ወጣቱ የአርበኞች መሪ ጊንጪ መግቢያ ላይ ንጉሠ ነገሥቱ የሚቆሙበት ሰገነት አሰርቶ ጠበቃቸው። በእሱ መሪነት ለአምስት ዓመታት በዱር በገደል የታገሉት 3500 አርበኞች በባዶ እግራቸው በአተ ሁለታቸውና ባጊያቸውን ለብሰው ከላይ ከኢጣሊያ ጦር የማረኩትን ገበርዲንና እና ኮት ኮፍያ ራሳቸው ባወጡት ቅርጽ በመርፊያ በጃጅተው መሳሪያቸውን በመወልወል ተጠባበቁ። ንጉሠ ነገሥቱ ሰገነቱ ላይ ቆመው ለነጻነታቸው የታገሉትን አርበኞች በጽንሞና ሞና ሲያዩ ቆዩ። ጃገማ ንጉሠ ነገሥቱ ፊት ፎክር ተባለ። በቅቤ ራሱ ወንጎፈሬውን ከንበል ደፋ እያደረገ ሳተናው ባለ ግርማ ሞገሱ ጃገማ አባዳማ ገዳይ በልጅነቱ ዶቃ ሳይወጣ ካንገቱ ጃጌ ጃገማቸው እንደገጠመ የሚፈጃቸው በእናቱ ኦሮሞ፣ በአባቱ ኦሮሞ በጀግንነቱ ፈጃቸው ደግሞ ሁሌ ያደንቃል ሀገር ተገርሞ እህቱም ባይናት ልሙት ለሀገሬ። የኢትዮጵያ ጀግኖች አይበገሬ አገሬን ከቶ አይደፍርም ጠላት ዘርፎት አይወጣም የሀገሬን ሀብት። እስቲ ለፍልህ የሀገር አሞራ የጠላት ሬሳ ወድቆ ይዘራ ብሎ ከፈኮረ በኋላ ጃን ሆይ እኔ ፉከር አላውቅም አለ። ምን ቀረህና አሉት ንጉሠ ነገሥቱ ፈርጠም በለው። ከዚያ ቀዳማ ኃይለ ሥላሴ ጃገማ ወደ እሳቸው እንዲመጣ ጠቀሱት። ንጉሠ ነገሥቱ ጃገማን እጁን ይዘው መንገድ ዳር ወደ ቆመው መኪናቸው እየሄዱ እኛን ታውቀን ነበር አሉት። ክብራን፣ አድማጮቻችን በፍቅረ ማርቆስ ደስታ የተጻፈውን የጃገማ ኬሎን ታሪክ የዳሰስንበት ዝግጅት ይኸው ነበር። መልካም የንባብ ጊዜ እንዲሆንላችሁ እየተመኘን በሌላ የምዕራፍ አንድ ዝግጅት እስከምንገናኝ እዚሁ ላይ እናሳርፍ። እናመሰግናለን። አዘጋጅቼ ያቀረብኩላችሁ መዝገቡ ኃይሉ ነኝ፣ ከዋዜማ ሬዲዮ።